ይህ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላቸው የዛሬ ሰኞ ታህሳስ 11 2008 ዓ ም ፕሮግራማችን ተጀመረ። የኦሮሞ ፌዴራሊስት ኮንግረስ አባላት እየታደኑና እየታሰሩ መሆናቸውን አመራሩ ገለጸ። እየታሰሩ ነው አባሎቻችን፣ ተወዳዳሪ ለፓርላማ ለክልል እጩ የነበሩ ታዛቢ የነበሩ ሆን ተብሎ እነሱ ላይ ያነጣጠረ ነው የሚመስለው። አሁን በከፍተኛ ደረጃ እየታሰሩ ናቸው። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይደመጣል። የዛሬ ሰኞ መደበኛ ዝግጅታችን ስፖርት፣ እንዲሁም በኢትዮጵያና በሱዳን ድንበር ጉዳይ ከትላንት በስቲያ የጀመርነው ውይይት ተከታይና የመጨረሻ ክፍል ይሆናል። ጤና ይስጥልን አድማጮች እንደምንውላቸው አምስታቸዋል። ከአሁን ከምሽቱ ሶስት እስከ አራት ሰዓት የምናስተናግዳችሁ አዲሱ አበበና እኔም አዳነች ፍስሀየንን ፕሮግራሙን በንጉሱ ታምሬ ይመራል። መልካም ምሽት እንመኛለን። ዜናው ይቀድማል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድንን የሚቃወሙት ሁሉ ያሸንፋሉ ብለዋል። ፕሬዚዳንትነት ስልጣናቸው እስከሚያበቃበት ጊዜ ድረስ የማይናቅ መሻሻል ይኖራል የሚል እምነት እንዳላቸው ጠቁመዋል። ፕሬዝደንት ኦባማ ኤንፒአር ከተባለው ዋናው መሰረቱ ዋሽንግተን ዲሲ ከሆነው ሬዲዮ ጣቢያ ጋር ባደረጉት ቃለ መጠይቅ እስላማዊ መንግስት ነኝ የሚለው ቡድን ከይሲ ድርጅት ነው ብለዋል። ነገር ግን ይህ ቡድን በዩናይትድ ስቴትስ ላይ ሊያደርስ የሚችለው የከፋ ጉዳት ሰዎች በሱ ምክንያት የኑሮ ዘያቸውንና እሴታቸውን ከለወጡ ነው በማለት ጫና ሰጥቷል። ፕሬዚዳንቱ አያይዘውም ይህ ዩናይትድ ስቴትስን ሊያጠፋ የሚችል ድርጅት አይደለም፣ አደጋ ላይ ሊጥለን የሚችል ግዙፍ የኢንዱስትሪ ኃይልም አይደለም። ነገር ግን ሕዝባችንንና ቤተሰባችንን ሊጎዳ ይችላል። ስለሆነም ሰው ለምን እንደሚሰጋ እረዳለሁ ብለዋል ፕሬዚዳንት ኦባማ በኢራቅና በሶሪያ ባሉት የቡድኑ አማጽያን ላይ በዩናይትድ ስቴትስ የሚመራ የጥምረት ኃይል የአየር ድብደባ እንዲያካሄድ ከፈቀዱ ከአንድ ዓመት በላይ ሆኗል። ከዚያም ጊዜ አንስቶ ዘጠኝ ሺህ የአየር ድብደባዎች ተካሂደዋል። ጽንፈኛው ቡድን ይቆጣጠራቸው ከነበሩት ቦታዎች አርባ ከመቶዎቹን አጥቷል ሲሉ ፕሬዚዳንቱ ተናግረዋል። ያም ሆነ ግን ቡድኑ አሁንም በሶሪያና በኢራቅ ያሉ አበይት ከተማዎችን ሳይቀር ሰፊ ቦታዎችን መቆጣጠሩ አልቀረም። ይህ ሁኔታም በዩናይትድ ስቴትስ ላይ ነቀፌታ አስከትሏል። የአሜሪካ ወታደሮች እንዲላኩም ጥሪ እየተደረገ ነው። የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን አራተኛው ፓትርያርክ ብፁዕ አቡነ ዲዮስቆሮስ ከረጅም ጊዜ ሕመም በኋላ ዛሬ ማረፋቸው ታወቀ። ፓትርያርኩ ከቅርብ ወራት ወዲህ በአገር ቤትና በውጭ አገር ሲታከሙ እንደቆዩም ተገልጧል። የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በፓትርያርኩ ማረፍ ጽኑ ሐዘን እንደሚሰማው ገልጧል። የቀብር ስነ ስርዓታቸው በመጪው ቅዳሜ መንደፈራ በሚገኘው የአቡነ አብራኔዎስ ገዳም ላይ እንደሚፈጸም ታውቋል። የአፍሪካ ህብረትና የተቀረው የዓለም ማህበረሰብ ቡሩንዲ ውስጥ ግጭት፣ የሰብአዊ መብት ረገጣና ወከባ እየተባባሰ ሲሄድ ዝም ብሎ እንደማይመለከት አንድ የአፍሪቃ ህብረት ባለሥልጣን ገልጸዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኤራስቱስ ሙዌንቻ የአፍሪካ ህብረት የሰላምና የጸጥታ ካውንስል ባለፈው ቅዳሜ ያጸደቀው የሰላም ጠባቂዎች ተልእኮ ቡሩንዲ ውስጥ ግጭት እንዲቆምና የዜጎቹን ደህንነት ለመጠበቅ እንደሚጥር ተናግረዋል። አንድ የቡሩንዲ መንግስት ባለሥልጣን ግን ሀገራቸው የአፍሪካ ህብረት ሰላም ጠባቂዎች በግዛቷ እንዲሰፍሩ አትፈቅድም ሲሉ ትናንት ተናግረዋል። ምክትል ፕሬዚዳንታዊ ቃል አቀባይ ዣን ክሎድ ካሬሯ የአፍሪካ ህብረት ሰላም ጠባቂዎች ወደ ቡሩንዲ ቢላኩ እንደ ወራሪ ኃይል ተደርገው ይታያሉ ሲሉ ለፈረንሳይ የዜና አገልግሎት አስገንዝበዋል። ምዌንቻ በበኩላቸው የአፍሪካ ህብረት ከቡሩንዲ መንግስት ኦፊሴላዊ ምላሽ እየጠበቀ ነው። ይሁንና የሀገሪቱ መንግስት የሰላም ጠባቂዎች እንዲላኩ አይፈቅድም የሚለው ወሬ እውነት ከሆነ በጣም ያሳዝናል ብለዋል። የቡሩንዲው ዜና መጽሔትም ዘገባ ያክልበታል። የሩዋንዳ ፕሬዝዳንት ፖል ካጋሜ አገሪቱ የፕሬዝደንትነት የስልጣን ጊዜ የሚገድበውን ህገ መንግስት ለመለወጥ በመወሰኑ አመስግነዋል። ይሁንና እንደገና ለመመረጥ ይወዳደሩ እንደሆነ አልተናገሩም። ፕሬዝዳንት ካጋሜ ስለ አገሪቱ ሁኔታ ባቀረቡት አመታዊ ንግግር ማንም ለዘላለም የሚኖር ሰው የለም፣ ይሁንና በእሴት በተቋማትና በመሻሻል ላይ የጊዜ ገደብ ሊኖር አይችልም ብለዋል። ኃላፊነቱን ከአንድ የመንግስት አገልጋይ ወደ ሌላ ማስተላለፍ በሚያስፈልግበት ጊዜ እንደሚከናወን ሩዋንዳውያን ይተማመናሉ ሲሉም አክለውበታል። የሩዋንዳው መሪ የስልጣን ጊዜ ከሁለት ዓመታት በኋላ ያበቃል። ይሁንና አዲሱ ህገ መንግስታዊ ለውጥ የ58 ዓመት ዕድሜ ካጋሜ ለሌላ 7 ዓመታት የሥልጣን ጊዜ እንዲወዳደሩ ያስችላቸዋል። ለሁለት የአምስት ዓመታት የሥልጣን ጊዜያትም ሊወዳደሩ ይችላሉ። በአጠቃላይ እንደ አውሮፓ አቆጣጠር እስከ 2034 ዓ ም ሥልጣን ላይ ሊቆዩ ይችላሉ ማለት ነው። ህገ መንግስቱን ለመለወጥ ወይም ላለመለወጥ ባለፈው ዓርብ በተካሄደው ሬፈረንደም ማለትም ውሳኔ ህዝብ ከተሰጣቸው ድምፅ 98 ከመቶ የሚሆኑት ህገ መንግስቱ እንዲለወጥ መርጠዋል። ዩናይትድ ስቴትስ እና የአውሮፓ ህብረት በማዕከላዊነት አፍሪካዊቱ ሀገር ዲሞክራሲን ያዳክማል በማለት ህገ መንግስቱን የመለወጥ ውሳኔን ነቅፈዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የደቡብ ሱዳን መንግስት ለረጅም ጊዜ ሲጠበቅ የቆየውን የአማጽያኑን ቀዳሚ ቡድን የመጀመሪያ አባላት ለመቀበል እየተዘጋጀ መሆኑ አስታወቀ። የአሜሪካ ድምጽ ሬዲዮ ዘጋቢ ጄምስ ባት ያጠናቀረውን ዘገባ ቆንጅት ታዬ ታቀርበዋለች። የቀድሞ ምክትል ፕሬዚደንት ሪያክ ማቻር ታማኞቹ አማጽያን እንዳሉት በዋናው ተደራዳሪ በታባን ደንጋ የሚመራው ቀዳሚ ቡድን ፓካግ ከሚባለው አካባቢ ተነስቶ በኢትዮጵያ ጋምቤላ በኩል ያደርግና ጁባ ይገባል። መንግስታችን አማጽያኑን የሚቀበል ከፍተኛ ባለስልጣናት ያሉበት ኮሚቴ አቋቁመዋል ሲሉ የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዌ ገልጸዋል። የአማጽያኑ ወደ ጁባ ጉዞ በከፊልም በሎጂስቲክስ ችግር ምክንያት እጅጉን ችግር ገጥሞት ነው የቆየው። የአማጽያኑ ቀዳሚ ቡድን ከመንግስቱ ወገን አቻዎቹ ጋር ሆኖ የሰላም ውሉ አተገባበር ላይ በጋራ እንዲሰራ ነው የሚጠበቅበት። የማስታወቂያ ሚኒስትሩ ማኮይ የአማጽያኑ ቀዳሚ ቡድን በመምጣቱ መንግስታችን ደስ ብሎታል ብለዋል። የደቡብ ሱዳን መንግስት በደስታ ይቀበላቸዋል፣ ምክንያቱም ስምምነቱም በተግባር የመተርጎም እንቅስቃሴውን ለመጀመር ያስችለናልና። ሂደቱ ከተያዘለት የጊዜ ሰሌዳ በጣም ዘግይቷል። ስለዚህ ቀዳሚው ቡድን መምጣቱ ስራውን ለመጀመር ይቻላል። እነሱ በሌሉበት ሌሎቹ ወገኖች ስራቸውን ሊቀጥሉ አይቻላቸውም። በሰላም ስምምነቱ የተመሰረቱት ተቋማት ሙሉ በሙሉ አሁን የቡድኑን መምጣት ተከትሎ ስራቸውን ለማከናወን ይችላሉ ብለዋል የማስታወቂያ ሚኒስትሩ። የጅቡቲ የጸጥታ ኃይሎች ዛሬ በአንድ ሃይማኖታዊ ኩነት ላይ በከፈቱት ተኩስ በርካታ ሰዎች ሞተዋል ሲሉ እማኞች ለአሜሪካ ድምጽ ራዲዮ ሶማሊኛ አገልግሎት ተናግረዋል። የጸጥታ ኃይሎቹ ሃይማኖታዊ ኩነት እንዳይካሄድ ያስጠነቀቁ ቢሆንም አዘጋጆቹ ችላ እንዳሉትና ሟቹ ሃይማኖታዊ መሪ ሼክ ዮኒስ ሙሴን ለማሰብ እንደተሰበሰቡ ምንጮች ጠቁመዋል። የጸጥታ ኃይሎቹ የተሰባሰቡትን ሰዎች መበተን ሞክረው እንደነበር ጅቡቲ ያሉት ጋዜጠኞችና እማኞች ተናግረዋል። በአገሪቱ ያለ የአሜሪካ ድምፅ ራዲዮ ዘጋቢ ቢያንስ ሁለት ሰዎች እንደተገደሉ ዘግቧል። ሌሎች ምንጮች ደግሞ ከዛ የበዛ ነው የሞተው ይላሉ። አፍጋኒስታን ውስጥ አንድ ሞተር ብስክሌት የሚነዳ አጥፍቶ ጠፊ ባግራም የወታደራዊ አውሮፕላን ማረፊያ ጠገብ በነበረ የዩናይትድ ስቴትስና የአፍጋኒስታን የጣምራ ጥበቃ ላይ ባደረሰው ጥቃት ስድስት የሰሜን አትላንቲክ አልኪዳን ሀገሮች ድርጅት ወታደሮች እንደተገደሉ ሶስት ደግሞ እንደቆሰሉ ኔቶ አረጋግጧል። ባግራም ወታደራዊ አውሮፕላን ማረፊያ አፍጋኒስታን ውስጥ ከሚገኙት ወታደራዊ ሰፈሮች ትልቁ እንደሆነና በደረሰው ጥቃት ላይ ምርመራ እየተካሄደ መሆኑን የኔቶ ቃል አቀባይ ማይክል ለሆን ገልጸዋል። በመጨረሻም ከፊፋ ማለት ከዓለም አቀፍ የእግር ኳስ ፌዴሬሽን ፕሬዚዳንትነት የተወገዱት ስቴፕ ብላተር እመለሳለሁ ሲሉ ዛሬ ተናገሩ። የእግር ኳስ አስተዳዳሪ አካል ኮሚቴ እሳቸውንና የአውሮፓ እግር ኳስ ማህበር ኃላፊ የነበሩትን ማይክል ፕላተንን ለስምንት ዓመታት ያህል ከእግር ኳሱ ክፍል ካገደ በኋላ ነው ብላተር ባለ ብሩህ ተስፋ አድርጋችሁ ልታዩን ትችላላችሁ፣ ግን እመለሳለሁ ያሉት። ኮሚቴው በብላተርና ፕላቲኒ እርምጃ የወሰደው ብላተር ለፕላቲኒ ከአራት ዓመታት በፊት ከሁለት ሚሊዮን ዶላር በላይ ከፍለዋል በሚል ክስ ምክንያት ነው። የስዊዝ አቃቢያን ሕግ በጉዳዩ ላይ የወንጀል ምርመራ ከፍተዋል። ከፕላቲኒ ጋር የሁለት ሚሊዮን ዶላር የቃል ኮንትራት አድርጌአለሁ ሲሉ ብላተር አብራርተዋል። ገንዘብ ግን አጭበርብሬ አላውቅም ነው የሚሉት። ይህ ኮሚቴ በፕሬዝዳንቱ ላይ የመነሳት መብት የለውም ሲሉም ተናግረዋል። የፊፋ ዳኞች እንዲህ አይነት ኮንትራት መደረጉን የሚያሳየው ማስረጃ አሳማኝ ባለመሆኑ ተቀባይነት አላገኘም ብለዋል። አድማጮች፣ ዜናው አበቃ። ኢትዮጵያ የራሷን መሬት ለሱዳን እንድትሰጥ ነው ብላችሁ ለማመን ምን አነሳሳችሁ? ወያኔን በትግሉ ጊዜ መርዳት ብቻ ሳይሆን ቲ ሰቨንቲ ቱ ወይም ቲ ሰባ ሁለት የሚባል ታንክ አጅቦ ነው ያገባው አጽ የሚልክ ግቢ በአሁንም ጊዜ ቢሆን የተቃዋሚ ኃይሎች በሱዳን መሬት ላይ መንቀሳቀስ እንደማይችሉ አረጋግጥልሃለሁ ብሎታል። ያውለታል ዶክተር ዓለማንተ ገብረሥላሴ ይባላሉ። ከሌላው እንግዳችን ጋር ቅዳሜ አብረው ቀረቡት ማለቴ ነው። በሁለተኛው አጋማሽ ይመለሳሉ። አሁን የዕለቱ አብይ ርዕስ 459 መንገደኞች ይቅርታ፣ በኦሮሚያ ክልል የሟቹ ቅጥር ከ85 በላይ መድረሱ ተሰማ። በመንግስት በኩል በዚህ ረገድ አምስት ናቸው ከሚለው ሌላ የተሰጠ አዲስ መረጃ የለም። የኦሮሞ ፌዴራልስ ኮንግረስ አባላት እየታሰሩ መሆናቸውም ተገለጸ። የኦፌክ ማለት የኦሮሞ ፌዴራልስ ኮንግረስ ጸሐፊ በግል የመጨረሻ ማስጠንቀቂያ እንደተሰጣቸውም ተገለጸ። መለስካቸው አመሃ ዝርዝሩን ይዟል። ከሳምንታት በፊት በኦሮሚያ ክልል በተፈጠረው ሁከት ምክንያት የተገደለው ሰው ብዛት ከ85 በላይ እንደደረሰ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋ ገልጸዋል። ባለፈው ሳምንት ኮንግሬሱ አባል የሆነበት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መግለጫ በሰጠበት ዕለት የሟቾች ዜጎች ቁጥር ከ30 በላይ እንደሆነ የገለጸ ሲሆን አሁን ግን በእጅጉ ማሻቀቡን አቶ በቀለ ነጋ ይናገራሉ። እንግዲህ መድረክ መግለጫ በሰጠ ሰሞን የሟቾች የተጎጂዎች ቁጥር 30 እና 40 አይበልጥም ነበር። በአሁኑ ሰዓት ከ85 በላይ አምስት በላይ ነው ያለው። አሁን ደግሞ በጣም አይሎ ያለው በምርጫ 2007 የተሳተፉ ተወዳዳሪዎች ወይም ደግሞ እጩ ተወዳዳሪዎች እንዳለ እየተያዙ ነው። የፓርቲ አመራሮች እየተያዙ ናቸው። ጉጂ ላይ አቶ ተስፋዬ ወደው የሚባል ደምቢዶሎ ላይ አቶ መሰረት ዳባ ሻሸመኔ ላይ እንዲሁ ታስሮ የተፈታ አቶ ሀማዶ ሀሚ የሚባል ሌሎችም ቦታዎች ላይ እንደዚሁ እየታሰሩ ነው። አባሎቻችን ተወዳዳሪ ለፓርላማ ለክልል እጩ የነበሩ ታዛቢ የነበሩ ሆን ተብሎ እነሱ ላይ ያነጣጠረ ነው የሚመስለው። አሁን በከፍተኛ ደረጃ እየታሰሩ ናቸው። በኢትዮጵያ መንግሥት በኩል በዚህ ሁከት ሳቢያ ተገድለዋል ያለው አምስት ብቻ እንደነበረም ይታወሳል። መንግስት ከዚያ በኋላ የሰጠው ይፋ መረጃ ግን የለም። በሌላ በኩል ከሶስት ቀናት በፊት ሂዩማን ራይትስ ዎች የተሰኘው ለሰብአዊ መብቶች የቆመ ድርጅት በዚህ ጉዳይ ላይ ባሰራጨው መግለጫ ምንጮችን በመጥቀስ ፖሊስና ወታደራዊ ኃይሎች በተቃውሞ ሰልፈኞች ላይ በመተኮስ ቢያንስ ሰባ አምስት ሰዎች እንደገደሉ፣ አያሌዎችንም እንዳቆሰሉ ይናገራል። አቶ በቀለ በኦፌኮ የአመራር አባላትና በአባላት እየደረሰ ነው ካሉት እስር በተጨማሪ ልሳቸውም በግላቸው የመጨረሻ ማስጠንቀቂያ እንደተሰጣቸው ገልጸዋል ማስጠንቀቂያው የተሰጠኝ እንግዲህ በማላውቃቸው ሰዎች ነው መንገድ ላይ ተገናኝተን ይህንን እንቅስቃሴ ልክ እኛ እንደምንመራው አይነት አድርገው በዚህ ጉዳይ ላይ ትቀሰቅሳለህ ህዝቡን በታበረታታለህ የሚል አይነት የመጨረሻ ማስጠንቀቂያ ነው የሚል ነው የተሰጠኝ ዞሮ ዞሮ እኔ የምንቀሳቀሰው በሰላማዊ በሰላማዊና ህጋዊ አግባብ ነው ይሄንን ህዝባዊ እንቅስቃሴ ደግሞ ህዝብ ስለብሶት ስለበዛበት ነው ግንጭ ላይ የፈነዳው። ከዚያ በኋላ ማንም የሚመራው ሳይሆን ህዝቡ በራሱ ብሶቱን በሰላማዊ መንገድ የሚገልጽበት ነበር። ነገር ግን መንግስት ግድያውን ሲፈጽም፣ ወታደሮች ሲፈጽሙ፣ ከዚያ በኋላ ሰው ሲሞትበት ነው ይሄ ሁሉ ነገር ሊመጣ የቻለው እንጂ አንድ ፓርቲ ወይም አንድ ግለሰብ ያደረገው እንዳልሆነ በዚህ ጉዳይ ግለሰቦችን ምክንያት አድርጎ ከማስጠንቀቅ ይልቅ ግለሰቦች ቢታሰሩም ቢሞቱም ፋይዳቸው ብዙም የጎላ አይደለም። ነገር ግን ዘላቂ የሀገሪቷ ችግር ላይ መወያየት፣ መመካከር አስፈላጊ እንደሆነ ነው በበኩሌ የማምነው። ያንን የማምንበትን እምነቴን ደግሞ አስረድቻለሁ። በእሳቸው አስተያየት ከዚህ ሁሉ የሚከፋው ግን በምዕራብ ወለጋ ጫንቃ በተባለው ስፍራና በጉድሩ ወረዳ ተፈጽሟል የተባለው ግድያ ነው። ከዚህ ሁሉ በላይ ደግሞ የሚያሳዝነው ምንድን ነው? በጫንቃ አካባቢ እናት ከነ ልጇ ተገለው ለሶስት ቀን ያህል መቅበር እንኳን ሳይችሉ ቀርተው በሶስተኛው ቀን ነው የተቀበሩት። ሼቱ ፌደሳ እና እናቱ ወይዘሮ አልማዝ የሚባሉ ይሄ ምዕራብ ወለጋ ውስጥ ጫንቃ የሚባል ቦታ የሆነ ነው። ሆሮ ጉድሩ ጉድሩ ወረዳ ውስጥ ደግሞ ሻሽቱ መኮንን የምትባል የሰባት ወር እርጉዝ እና ቀነኒ ፍቃዱ የምትባል የ17 ዓመት ኮረዳ እነኚህ ገበያ ሲሄዱ በጥይት ተመተው ጫካ ውስጥ ተጥለው ነው የተገኙት። ይሄ ግድያ በእውነቱ ሕገወጥ ነው መወገዝም ያለበት ነው። ጥፋት ካለ ጥፋተኛ ለሕግ ተቀርቦ እንዲቀጣ ይደረጋል እንጂ በመደዳ ሴት እርጉዝ እናት፣ ልጅ አንድ ላይ የሚገደል ከሆነ ይሄ እጅግ በጣም አሳሳቢ ነው። በመንግስት መገናኛ ብዙኃን ሰሞኑን እንደሚዘገበው ከሆነ በብዙ የኦሮሚያ ከተሞች የተለያዩ የህዝብ ስብሰባዎች ተካሂደዋል፣ በመካሄድም ላይ ይገኛሉ። በእነዚህ ስብሰባዎች በህዝብ በመንግስትና በግል ንብረቶች ላይ ተፈጽሟል የሚባለው ድርጊት ይወገዛል። ሰላም እጅግ አስፈላጊ እንደሆነና ማንኛውም ጉዳይ ከሰላም በኋላ የሚመጣ እንደሆነ የሚያስረዱ አስተያየቶችም በሰፊው ይቀርባሉ። በአቶ በቀል አስተያየት ይህ ለመገናኛ ብዙኃን ፍጆታ እንዲያመች ተደርጎ የቀረበ ብቻ ነው። የደጋፊዎች ድምፅ ብቻ ነው የሚሰማው። ህዝቡ ጥፋት አለ፣ ምክክር መደረግ አለበት፣ የአስተዳደር በደል አለብን፣ ሙስና አለ፣ የመሬት ዘረፋ አለ ብሎ ሲያመለክት፣ ያንን ይተውና ተስማምተናል፣ ህገወጦችን እሰሩልን ብለዋል፣ እንዲህ ብለዋል፣ የዚህ ቀበሌ ነው የሚባለው። ይህ ትክክል አይደለም። ለምን ለማስ ሚዲያ ፍጆታ ብቻ እየተባለ እየሄዱ ለይቶ ለገዢው መንግስት ይጠቅማል የተባለውን ነገር ብቻ በሚዲያ ማስተላለፉ ሰውም ሰልችቶታል። ይህንን ይህን ተአማኒነትም ያሳጣል። ትክክለኛው ነገር ምንድን ነው፣ የደረሰው በደል ምንድን ነው ብሎ እንደማጣራት ማጣራት፣ ማታ ማታ በቴሌቪዥን የዚህ ቀበሌ ሰው እንደዚህ ብሎናል፣ እንዲህ አድርጉ ብሏል፣ ገወቶች ቁጡ ብሎናል የሚባለው ብቻ ነው። ግን በትክክል እየተባለ ያለው እሱ አይደለም። እሱን የሚሉም አሉ ደጋፊዎች፣ እሱ ብቻ አይደለም። አቶ በቀለ ለቪኦኤ የነገለጹት ዛሬም በጅማ ገነቲ ተደርጎ ነበረ ባሉት ሰላማዊ ሰልፍ ተስፋ ብርሃኑና አሰፋለታ የተሰኙ ተማሪዎች በጥይት መቁሰላቸውን ገልጸዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዕለቱን አብይ ርዕስ ያደመጥነው ክቡራና ክቡራት አድማጮቻችን። አሁን ደግሞ መጽሔት ያዘጋጃቸው የትንታኔ ርዕሶች በቅደም ተከተልን ነው። 459 መንገደኞችን አሳፍሮ ከሞሪሽስ ወደ ፓሪስ ያመራ የነበረው የፈረንሳይ አየር መንገድ አውሮፕላን በሌሊት በረራ ወቅት በውስጡ ተጠርጣሪ ቦምብ በመገኘቱ ሞምባሳ ኬንያ ላይ ሲደርስ መንገደኞቹ በሙሉ ወደ ሌላ አውሮፕላን እንዲዛወሩ ተደርጎ ጉዟቸውን ቀጥለዋል። ሆኖም የሞምባሳ ፖሊስ አንዳንድ በበረራ ቁጥጥር 4463 ቦይንግ 777 የፈረንሳይ አውሮፕላን ላይ የነበሩ መንገደኞችንና የአውሮፕላኑን ሰራተኞች እያነጋገረ እንደሆነም ታውቋል። ከቪክቶር ቢያቲ የደረሰን ዘገባ አለ። ሰሎሞን ክፍሌ ያቀርበዋል አየር መንገዱ ጊዜ መቁጠሪያን ጨምሮ ከወፍራም ካርቶንና ወረቀት የተሠራውን መሣሪያ ፈንጂ በውስጡ ሳይኖር አይቀርም ብሎ ነበር የገመተው። ሆኖም ሲመረመር ቦምብ ሳይሆን ቀርቷል። ድንገቱ ከሁለት ወራት ግድም በፊት 224 ተሳፋሪዎቹ በሙሉ ያለቁበትን የሩሲያውን ጄት አውሮፕላን አደጋ እንዲሁም ከአንድ ወር በፊት ለ130 ሰዎች ሕይወት መጥፋት ምክንያት የሆነውን የሽብር ጥቃት ተከትሎ ነው። ሁለቱንም ጥቃቶች ያደረስኩት ደግሞ እኔ ነኝ ሲል ራሱን የእስላማዊ መንግሥት እያለ የሚጠራው ጽንፈኛ ቡድን ኃላፊነት መውሰዱ ይታወቃል። ቡድኑ ከዩናይትድ ስቴትስ በተነሱ ሦስት የፈረንሳይ አየር መንገዶች በረራ ላይም ቦምብ ጠምጃለው ሲል ማስፈራራቱ አይዘነጋም። በዚህ በትላንት ሌሊቱ ከሞሪሸስ ፓሪስ በረራ ወቅት የአውሮፕላኑ ሠራተኞች በውስጡ ምናልባት ቦምብ ሊሆን የሚችል መሣሪያ መኖሩን ለመንገደኞቹ አላሳወቁም ነበር ተብሏል ያደረጉት በቴክኒክ ብልሽት ሳቢያ ቀደም ሲል በበረራው ፕሮግራም ያልተገለጸ ለውጥ በማድረግ ሞምባሳ ኬንያ እንደሚያርፍ ነው የገለጹት። ይህን አይነቱ ሁኔታ ሲፈጠር በአውሮፕላኑ ሠራተኞች የተወሰደው እርምጃ ትክክለኛ ነው ብለው እንደሚያምኑ በርካታ ባለሙያዎች ይናገራሉ። አንደኛው የኤርሴፍ ዶት ኮም ባለሙያ ቶድ ከርትስ ናቸው። ይህ አይነቱ እርምጃ ምንም ችግር ያለው አይመስለኝም። ለመላው መንገደኞች ደህንነት በማሰብ እስከሆነ ድረስ የተሰጠው ምክንያት ጎጂነት አለው ብዬ አላምንም። በፈረንሳይ አየር መንገድ አውሮፕላን በረራ ወቅት የተገኘው ፈንጂ መሰል መሳሪያ ከአጉል ቀልድ እስከ አየር መንገዶችን እና መንግስታትን ጥልቅ ምርመራ ሊያስወስድ የሚችል ነው ሲሉም ቶድ ከርትስ ያስረዳሉ። ቡሩንዲ ውስጥ የዘር ፍጅት አዝማሚያ ሲጠነሰስ ዓለም አቀፍ ማኅበረሰብ እጁን አጣምሮ አይመለከትም ሲሉ የአፍሪካ ኅብረት ምክትል ሊቀመንበር ኤራስቱስ ሙዌንቻ አስገንዝበዋል። የአፍሪካ ኅብረት ሰላም አስከባሪ ኃይሉን ለማሰማራት የወሰነው ዓመፅን ለማቆምና ሲቪሎችን ከአደጋ ለመጠበቅ መሆኑን ምክትል ሊቀመንበሩ ተናግረዋል። ጀምስ ባቲ የአፍሪካ ኅብረትን ኮሚሽን ምክትል ሊቀመንበር አነጋግሮ ያጠናቀረው ዘገባ አለ። ሰሎሞን አባቴ ያቀርበዋል። ቡሩንዲ ውስጥ አህጉራዊ አቃቢ ሰላም ኃይል እንዲሰማራ የአፍሪካ ኅብረት የሰላምና የጸጥታ ምክር ቤት ከትናንት በስቲያ ቅዳሜ ወስኗል፣ ወይም የቀረበለትን ሐሳብ አጽድቋል። ይሁን እንጂ የቡሩንዲ ፕሬዚደንት ምክትል ቃል አቀባይ ዣን ክሎድ ካሬሯ ለፈረንሳዊ የዜና ወኪል ትናንት በሰጡት መግለጫ እንዲሰፍሩ የሚታሰቡት የአፍሪቃ ኅብረት ወታደሮች በሀገራቸው መንግሥት የሚታዩት እንደ ወራሪ ኃይል እንደሚሆን ተናግረዋል። በመሆኑም የሰላምና የጸጥታ ጥበቃ ምክር ቤቱን ሐሳብ መንግስታቸው እንደሚቃወም አሳስበዋል። የአፍሪካ ህብረት ግን እስከ ዛሬ ድረስ አንዳችም ይፋዊ ምላሽ ከቡጁምቡራ እንዳልደረሰው የኮሚሽኑ ምክትል ሊቀመንበር ኤራስቱስ ሞዌንቻ ገልጸዋል። በዜና እንደሰማ ነው የሩዋንዳ መንግስት የህብረቱን ወታደሮች በዚያ መሰማራት የሚቃወም ከሆነ ሁኔታው በእውነቱ እጅግ አሳዛኝ ነው ብለዋል ሞዌንቻ በጣም የሚያሳዝን ሁኔታ ነው። ምክንያቱም ውሳኔው ቅዳሜ ሲተላለፍ ቡሩንዲ ራሷ ሀሳቧን እንድታቀርብ ተጠይቃ አመለካከቶቿ ሁሉ ግምት ውስጥ ገብተው ነው የጸደቀው በቡሩንዲ የአፍሪካ አደጋ ተከላካይና ደህንነት ጠባቂ ተልዕኮ ተብሎ የተሰየመው ኃይል አምስት ሺህ ወታደሮች እንዲኖሩት የተወሰነ ሲሆን በቡሩንዲ ወገኖች መካከል ውይይቶች መካሄድ እንዲችሉ እድል የሚሰጥ እንደሆነም ተገልጿል። ይህ አፍሪካዊ ኃይል ተልዕኮውን በአግባቡና በተሳካ ሁኔታ መወጣት እንዲችል ቡሩንዲያውያኑ ወገኖች ሁሉ ሙሉ በሙሉ እንዲተባበሩት የተባበሩት መንግስታት ድርጅት ቅዳሜ ውሳኔውን ተከትሎ ባወጣው መግለጫ አሳስቧል። የአፍሪካ ሀገሮች ወታደርና የፖሊስ ኃይል በማዋጣትም ተሳትፏቸውን እንዲያጠናክሩ የመንግስታቱ ድርጅት ጥሪ አሰምቷል። የማንኛውም መንግስት ስራ የዜጎቹን ደህንነት መጠበቅ ነው ያሉት ሙዌንቻ፣ የብሩንዲ መንግስት ግን የሁሉንም ወገኖች ደህንነት የመጠበቅ ብቃት ተስኖት ታይቷል ሲሉ ስጋታቸውን ገልጸዋል። ሰዎች ብሩንዲ ውስጥ እየሞቱ እንዳሉ ግልጽ ነው። ሰው በየመንገዱ እየተገደለ ነው። ከአንዳንድ የቡጁምብራ ጎዳናዎች አስክሬን እየተነሳ ነው። የአፍሪካ ኅብረትን ኃላፊነት ካስተዋልክ ደግሞ ተግባሩ አደጋን መከላከልና የሰዎችን ደህንነት መጠበቅ ነው። ይህ እንደ እውነቱ የማንኛውም መንግሥት ኃላፊነት ነው። ይህ ግን እየተደረገ አይደለም። ሁኔታው እንዲህ የሚቀጥል ከሆነ የአፍሪካ ኅብረትና ዓለም አቀፉ ማኅበረሰብ ሁኔታው ወደ ዘር ፍጅት የሚያመራ ከሆነ ፍጅት ሲጠነሰስና ሲንተከተክ እጆቻቸውን አጣጥፎ አይመለከቱም። የብሩንዲ መንግሥት በቅዳሜው የኅብረቱ ውሳኔ ላይ ያለውን አቋም እንዲያሳውቅ የአራት ቀናት የጊዜ ገደብ ተሰጥቶታል። ምላሹን በወቅቱ የማይሰጥ ከሆነ ኅብረቱ ሌሎች አማራጮችን ወደ መፈተሽ እንደሚገባ ሙዌንቻ አመልክተዋል። there is a very clear provision within the charter that the peace and security can resort to የሰላምና የደህንነት ጥበቃ ምክር ቤቱ የሚወስደው እርምጃ ምን ሊሆን እንደሚችል በተቋቋመበት ቻርተር በጣም ግልጽ በሆነ ሁኔታ ተደንግጓል። ባለንበት ጊዜ ግን ለቡሩንዲ መንግስት ኦፊሴላዊ ጥያቄ የቀረበለት አሁን በመሆኑ የሚሉትን መጠበቅ የሚሻል ይመስለኛል። በይፋ ይናገሩና ከዚያ በኋላ ድልድዩን እናቋርጣለን። ቡሩንዲ ውስጥ እንዲጀመር የሚፈለገው የፖለቲካ ውይይት ጉዳይ ካለበት ፈቅ ማለት አለመቻሉ የሰላም ጥበቃ ኃይሉ እንዲሰማራ ካስፈለገባቸው ምክንያቶች አንዱ እንደሆነ ተጠቅሷል። የአፍሪካ ሕብረትም የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤትም በዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ የሚመራ በምስራቅ አፍሪካ ማህበረሰብ የሚዘጋጅ ድርድር በሁሉም ቡሩንዲያውያን ፓርቲዎች መካከል ፈጥኖ እንዲጀመር እየጎተጎቱ ቆይተዋል። የመጨረሻው የትንታኔ ርዕስ ደግሞ በተባበሩት መንግስታት ድርጅት አዘጋጅነት ይካሄድ የነበረው የየመን ሰላም ድርድር በተኩስ አቁም ስምምነት ጥሰት ምክንያት ከስድስት ቀናት በኋላ ተቋርጧል። ድርድሩ ይካሄድ በነበረበት ወቅት የሳውዲ አረቢያ የአየር ድብደባና የሁቲ ሸማቂዎች ውጊያ እንዳልቆመ፣ ባለፉት ሦስት ሳምንታትም ሰዎች እንደተገደሉ ሊሳሽ ላይን ከጄኔቫ ባደረሰችን ዘገባ ጠቅሳለች። ቆንጅታየት አቅርበዋለች። የተባበሩት መንግስታት ድርጅት ልዩ መልእክተኛ ኡል ሼክ አህመድ ለውይይቱ ውጤታማ መሆን የግጭቶቹ መቆም አስፈላጊ ነው ብለዋል። በጣም ግልጥ ነው። እንዳለመታደል ሆኖ ስምምነት የተደረሰበት የተኩስ አቁም ውል ቀደም ሲል እንደገለጥኩት አልተከበረም። አንዳንዴም ስምምነት በተደረገባቸው በመጀመሪያዎቹ ሰዓታት ሁሉ የተጣሰበት ሁኔታ አለ። ስለዚህ በቀጣዮቹ ቀናት አዲስ የተኩስ አቁም ስምምነት ስራ ላይ የሚውልበት ሁኔታ ለመፍጠር ጥረት እናደርጋለን። የመንግስት ደጋፊዎችና የሁቲ ሸማቂዎች ልዑካን ካለፈው ማክሰኞ ጀምረው በተራራማዋ የስዊስ ከተማ ማግልገን በሚስጥር ሲደራደሩ ቆይተዋል። የተባበሩት መንግስታት ድርጅት ልዩ ልዑክ ሁለቱ ወገኖች ጦርነቱን በማራዘም በዓለም መገናኛ ብዙሃን ፊት እንዳይወቃቀሱና ያ ለውይይቱ እንቅፋት እንዳይሆን በማለት ነበረ። ውይይቱን በሚስጢር በተያዘ ቦታ ያካሄዱት። የሰላም ድርድሩ ቢቋረጥም የመንግስት ደጋፊ ኃይሎችና የሁቲ ሸማቂዎች ልኡካን መተማመንን የሚያጠናክሩ አንዳንድ ነጥቦች ላይ እንደተስማሙ ተናግረዋል። እነሱም የእስረኞችን ሁሉ መፈታት፣ ግጭት ወደሚካሄድባቸው ቦታዎች፣ በተለይም ከፍተኛ ውጊያ በሚካሄድባት የታኢስ ከተማ ሰብአዊ እርዳታዎች በሰላምና በፍጥነት ስለሚደርሱበት ሁኔታ ከስምምነት ላይ መድረሳቸውን ተናግረዋል። The participants likewise agreed to a negotiating framework for a comprehensive agreement. እንዳልኩት ተሳታፊዎቹም ቢሆኑ ግጭቱን ለማቆምና ሁሉን አሳታፊ ወደሆነ ፖለቲካዊ ውይይት ለመጀመር ወደሚያስችል ወደ አንድ አጠቃላይ ስምምነት ለመድረስ በድርድር አካሄዱ ላይ ተስማምተዋል። ይህም የውጥረት አርጋቢውንና የትብብሩ ኮሚቴ ስራ ለመቀጠል መሆኑ ነው። ኮሚቴው ደግሞ በተባበሩት መንግስታት አዘጋጅነት የየፓርቲዎቹን ወታደራዊ ተወካዮች ያካተታል። የተባበሩት መንግስታት ድርጅት ልዩ ልኡኩ ሌሎችም መተማመንን የሚያዳብሩ ጉዳዮችን ለይተው በማውጣት በእነዚህም ላይ ሁለቱን ወገኖች እንደሚያደራድሩ ገልጸዋል። የመንግስት ደጋፊዎችና ሸማቂዎችን በተናጠል በማወያየት ዘላቂ ሰላም ለማስገኘት እንደሚጥሩ የገለጡት የመንግስታቱ ድርጅት ልዩ ተወካይ ድርድሩ በጥር ወር እንደገና እንደሚጀመር ነው ያስታወቁት። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን የአድማጮች አስተያየት ይቀርባል። ይህም በ2022054492 የውስጥ መስመር 14 የመጣ ነው ያለው የቪኦኤ የአማርኛ ክፍል አዘጋጆች እንደምናችሁ፣ ደህና ናችሁ ወይ? ተስፋ ይባላለሁ። የምደውለው ከዴንቨር ኮሎራዶ ነው። ዛሬ ያደረጋችሁትን የጋዜጠኞች ጠረጴዛ ዙሪያ ውይይት ሰምቼ ነው። በጣም ደስ የሚል ነው በእውነቱ። ቪኦኤ አመት አመት እኔ ረጅም ጊዜ አድማጭ ነኝ። ለአድማጮች የሚሰጠው የኢንፎርሜሽን እንትን ትንሽ እየተዳከመ ነው የመጣው። ከረጅም ጊዜ በኋላ የምታገኟቸውን የመንግስት ባለስልጣኖች እንኳን እንደ ድሮው እውነት ላይ የተመሰረተ የማፋጠጥና ጠንከራ ጥያቄ ለመንግስት ባለስልጣኖች እንኳን የመጠየቅ ሁኔታ ትንሽ ተዳክሞ አያለው። በአጠቃላይ ብቻ ሚዛናዊነት ላይ ብዙ ስጨነቁ ያለው የሰባት ኪሎ ጋዜጠኞች እንዳሉት ስድስት መስመር ለመንግስት፣ ስድስት መስመር ደግሞ ለተቃዋሚ እንደዛ አይነት ነገር አያለው ቪኦኤ ላይ እና ይሄ ነገር ቢታረም ደስ ይለኛል። ጀስት እውነቱንና እንደ ድሮ ቪኦኤ እንዳለው የድሮ ኳሊቲ ፈልቅቆ እውነቱን ከማውጣቱ ላይ ብትሰሩና ይሄ ያደረጋችሁት ዛሬ ያደረጋችሁት ውይይት በእውነቱ ደስ የሚል ነው። ግፉበት። አመሰግናለሁ። ታንኪ ስለስልኝ ቪዮች የጋዜጠኞችን ውይይት በራዲዮ መቴ ላይ ከሰማሁ በኋላ ነው የደወልኩላቸው። በአብዛኛው ትዝታ ካለችው ጋር በጣም በጣም እስማማለሁ። ግን እዚህ ላይ የቀረ ነገር ቢኖር ጋዜጠኛ ችግሮችን ጠቅሶ መፍትሄዎችንም የሚያሳይ ነው። በዚህ ጉዳይ ላይ ማናቸው ምንም ስትሉ አልሰማሁም። እና በሙሉ ስራችሁም ላይ ይሄ ነገር እንትን እንዴት ነው እየሰፋ ነው። እና ብዙ ጊዜ እንዴት ነው ከአንድ ከመንፈሳዊ መሪ በየቀኑ ሰዎች ቤት የመግባት እድሉ አላቸው። እንግዶቻችን ናቸው። እና ስህተታችንንም እንዴት ነው እርምትም ከጋዜጠኞች በምክርም በአስተያየትም መፍትሄ ይሰጣል። እዚህ ላይ እንደዚህ አይነት ነገር ሲደረግ ሰምቼ ላይ ይሄንን ነገር ብታስቡበት ቆንጆ ነው እና አንድ ምሳሌ ልስጣቸው። አንድ እሳት የሚያጠፋ እሳት አደጋ ውስጥ የሚሰራ ሰው የሌላውን እሳት ሲያጠፋ፣ የእሱ ቤት እሳት ሲነድ ምን እንደሚሰማው እና እንግዲህ ጋዜጠኞች ብቻ ሳይሆን አገራችሁም ነው ወገናችሁም ነው ሕዝባችሁም ነው እና እዚህ ላይ ልታተክሩበት ትችላላችሁ። እውነትም በተመለከተ መልኩ ማለት ነው። አለበዛ ግን እንደ ማንኛውም ሰው እንደ መንግስትም እንደ ዜጋም እንደ ትውልድም ኃላፊነት አለብን ሁላችንም። ውይይቱን ግን ሰፋ አርጉ። ሌሎችንም ጋዜጠኞችን ጨምሮ አለበዛ፣ አብራችሁ ስለምትሰሩ አንድ ሀሳብ ብቻ ነው የምናየው። ሌሎችንም ጋዜጠኞች ጨምራችሁ በዚህ ጉዳይ ብትሰሩ ጥሩ ነው። አስተያየት የሰጣችሁንን አድማጮች እናመሰግናለን። የአዳነች በነገራችን ላይ የክብ ጠረጴዛ ውይይት እንግዳችን ትዝታ ነበረች። ይሄ አድማጫችን የሚሉት ጋዜጠኛ እርምትም መፍትሄም ሰጪ መሆን አለበት ይላሉ። መፍትሄም እንሰጣለን እንደኛ ከተቻለ እንግዲህ ውይይት እስከሆነ ድረስ ይሄ የግል አስተያየት ነው የቀረበው። አይደለ? ልክ ነው። የግል አስተያየት እስከሆነ ድረስ በእርግጥ እንግዲህ ጋዜጠኛ ሲባል የግሉንም አንጸባረቅ አይኖርበትም። ይሄ ውይይት ነው፣ በፕሮግራም ሳይሆን የቀረበው ውይይት ስለሆነ ውይይት፣ ውይይት ነው። የግል አስተያየትን መግለጽ ይቻላል። ያው የግል አስተያየታችሁን ያቀረባችሁ ስላልነበርኩ ያላቅም ስለምን እንደተነጋገራችሁ እንደው ጋዜጠኛ መፍትሄም ሰጪም ሊሆን ይችላል ያሉ ሰውዬው እና ቢቻል ቢቻል ምን ይከፋል? ውይይት ውይይት እስከሆነ ድረስ ውይይት ነው፣ ፕሮግራም ሳይሆን ውይይት ስለሆነ በእኛ አስተያየት ብሎ አዎ፣ በእኛ አስተያየት የጎደለውም ካለ በምን ይስተካከል የሚለው መቅረቡ የሚከፋ አይመስለኝም። ለዚህ መልስሽ ሙዚቃ አልጋብዝ ይፈልጋል። ምንድን ነው የምትወጂው ሙዚቃ? ትዝታ መቼም የሚጠላ የለም፣ ማንም ማንም አይጠልም። ትዝታ ሙዚቃ አይሰለችም ይባላል፣ ልክ ነው። ኤርሚያስ አስፋው ይባላል። ይሄ አዲስ ድምፃዊ ይመስላል። ንጉሱ ጊዜ ይስጥልን ይሄን ድምፃዊ ስለመረጥክልን። ኤርሚያስ አስፋውን እናመሰግናለን። በነገራችን ላይ አዲስ አይደለም ይለኛል ንጉሱ። እኔ ስላልሰማሁ ነው አዲስ የምለው። ኤርሚያስን ይቅርታ ጠይቃለሁ። ከምሽቱ ሶስት ሰዓት ከ39 ሆኗል። አርዕሰ ዜና እናንበት። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድንን የሚቃወሙት ሁሉ ያሸንፋሉ ብለዋል። የፕሬዚዳንትነት ስልጣናቸው እስከሚያበቃበት ጊዜ ድረስም የማይናቅ መሻሻል ይኖራል የሚል እምነት እንዳላቸው ጠቁመዋል። የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን አራተኛው ፓትርያርክ አቡነ ዲዮስቆሮስ ከረጅም ጊዜ ህመም በኋላ ዛሬ ማረፋቸው ታውቋል። ፓትርያርኩ ከቅርብ ወራት ወዲህ በአገር ቤትና በውጭ አገር ሲታከሙ እንደቆዩ ተገልጿል። የአፍሪካ ህብረትና የተቀረው የዓለም ማህበረሰብ ብሩንዲ ውስጥ ግጭት፣ የሰብአዊ መብት ረገጣና ወከባ እየተባባሰ ሲሄድ ዝም ብሎ እንደማይመለከት አንድ የአፍሪካ ህብረት ባለሥልጣን ገልጸዋል። የሩዋንዳ ፕሬዚደንት ፖል ካጋሜ ሀገሪቱ የፕሬዚዳንትነት የስልጣን ጊዜ የሚገድበውን ህገ መንግስት ለመለወጥ በመወሰኗ አመስግነዋል። ይሁንና እንደገና ለመመረጥ ይወዳደሩ እንደሆነ አልተናገሩም። ለአርዕስተ ዜናው ያዳመጣችሁን አመሰግናለሁ። አድማጮች በ19፣ በ22 እና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት የሚሰማው የአማርኛ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። ሳምንታዊው ሰሎሞን ክፍል የሚያቀርበው ስፖርት ነው እንደምናምስታችሁልኛል የተከበራቸው አድማጮች፣ የዓለም አቀፉ የእግር ኳስ ፌዴሬሽን ፕሬዚደንት ሴፕ ብላተር እና የአውሮፓው ማኅበር እግር ኳስ አመራር ሚሼል ፕላቲኔ ከማናቸውም የእግር ኳስ እንቅስቃሴ ለስምንት ዓመታት ታገዱ። ባርሴሎና የዓለም ክለቦች ዋንጫን በድጋሚ አነሳ። እነዚህ ሁለቱ ዋና ዋና ናቸው። የአትሌቲክስ ስፖርት ዜናም አለን። አብራችሁን ቆዩ። የፊፋው አመራር ጉዳይ ለረጅም ጊዜ ሲጠበቅ የነበረ ነው። የሥነ ምግባር ኮሚቴው ሲያካሄድ በቆየው ምርመራም ፕሬዚደንቱ ሴፕ ብላተርና የዩፋው አመራር ሚሼል ፕላቲኒ ሥልጣናቸውን አላግባብ ተጠቅመዋል ሲል እያንዳንዳቸውን ከማናቸውም የእግር ኳስ ስፖርት እንቅስቃሴ በስምንት ዓመታት አግዷቸዋል። እንደ አውሮፓውያን አቆጣጠር በ2011 ፕላቲኒ በሕገ ወጥ መንገድ 2 ሚሊዮን ዶላር ጉቦ መቀበላቸውንም የሥነ ምግባር ኮሚቴው ደርሶበታል። ሕገወጥ ምርመራም ከፍቶበታል። ሴፕ ብላተር ዛሬ ዙሪክ ውስጥ ለጋዜጠኞች ሲናገሩ ከወንጀል ክሱ ንጹሕ ነኝ፣ እስከ መጨረሻው ስሜን ለማጥራት እታገላለሁ ብለዋል። በጣም አዝናለሁ። አሁንም የጥቃት ኢላማ በመሆኔ አዝናለሁ። እንደ ፊፋ ፕሬዚደንትነቴ አሁንም ቢሆን ለእግር ኳሱ፣ ለዓለም አቀፍ ፌዴሬሽኖች ማኅበር አዝናለሁ ላለፉት አርባ ዓመታት ላገለገልኩት ማኅበር አዝናለሁ። ከአራት መቶ በላይ ለሚሆኑ የፊፋ ቲም አባላትም አዝናለሁ። ለራሴም በግል አዝና። በተሰጠው ብይን ላይ ይግባኝ እንደሚሉ የገለጹት ሴፕ ብላተር በሐሰት መወንጀላቸውንም ለጋዜጠኞቹ አስረድተዋል። እገዳው ምናልባት በመጪው የካቲት ምርጫ ሲካሄድ ብላተር ለመተካት የሚወዳደሩትን ሚሼል ፕላቲኒን ሳይጎዳ እንደማይቀር ይታመናል። በአትሌቲክስ ስፖርት ዜና የፊታችን ታኅሣሥ 23ና 24 ቀን 2008 ዓመተ ምህረት ዓመታዊው የጃን ሜዳ አገር አቋራጭ ሩጫ ውድድር በአዲስ አበባ ከተማ ይካሄዳል። በዚህ የአገር አቋራጭ ሩጫ በሁለቱም ጾታ ከ1 ሺ በላይ ሰዎች ይሳተፋሉ መባሉን ጠቅሶ ገዛ ሕንፅዮን መስቀል ቀጣዩን አስተላልፏል። አቧራው የሚቀሰቀስበት እና አስጨራሽ በሆነው በዚሁ የአገር አቋራጭ ውድድር ምን ይጠበቃል ብዬ አነጋገርኳቸው። አቶ አንዱ አለም ያየህ ራድ የአዲስ አበባ አትሌቲክስ ፌዴሬሽን የቴክኒክ ክፍል ኃላፊ ናቸው። በዚህ ውድድር ላይ እንግዲህ ምንድን ነው ከየአዲስ አበባ ክልል ላይ ነው ይሄ ውድድር የሚካሄደው፣ በዛን ሜዳ ላይ ነው የሚካሄደው። እዛ ላይ እንግዲህ ምንድን ነው አገርን ወክለው ትልቅ ቦታዎች ላይ ልናገኛቸው እንችላቸው አትሌቶች ይመጣሉ ሆነ እናስባለን። ሬጅስትሬሽኑም ከአሁኑ ተጀምሯል። እና የሚያመለክተው ምንድን ነው ውድድሩ ባይዘዌ ካሉን ውድድራ- በአመት ውስጥ ከምናደርጋቸው ዘጠኝ ውድድሮች ትልቅ ውድድርም ነው። በዚሁ ውድድር ላይም ጥሩ አትሌቶች ኢቨን ከአንድ ሺ እስከ አንድ ሺ አምስት መቶ የሚደርሱ አትሌቶች ይሳተፋሉ ብለን እናስባለን ውድድሩም እጅግ በጣም ተፎካካሪዎች ያሉበት እና ትልቅ ብርቱ የሚታይበት እስከ መሆኑም አንጻር ተተኪ አትሌቶች በእርግጥም የምናገኝበት የምናፈራበትም ውድድር ነው። በዛ ደረጃ ላይ ነው የኛም እንቅስቃሴ። አንዱ አለም ስለ ትብብር በጣም አመሰግናለሁ። እኔም በቴክኒክ ትብብርም አመሰግናለሁ። አመሰግናለሁ ገዛኸኝ። በሌላ የሩጫ ስፖርት ዜና የቀድሞዋ የዱባይ ማራቶን ሻምፒዮን ቲርፊ ጸጋዬና በረጅም ርቀት ዝነኛው አትሌት ጸጋዬ የከበደ። ጥር 13 ቀን 2008 ዓ ም ዱባይ በሚካሄደው ዓለም አቀፍ የማራቶኑ ሩጫ ውድድር እንደሚካፈሉ ተረጋግጧል። ጸጋ የከበደ በዱባይ ሲሮጥ የመጀመሪያው ይሆናል ተብሏል። ከወዲሁ ድልመኛለው ወደ እግር ኳስ ስፖርት ዜና እንሸጋገራለን። በጃፓን ሁሉንም አህጉራት በሻምፒዮንነት የወከሉ ሰባት ክለቦች የተሳተፉበት የዋንጫ ውድድር በአውሮፓው የክለብ ሻምፒዮን በባርሴሎና ድል አድራጊነት ተጠናቋል። ባርሴሎና የዓለም ክለቦች ሻምፒዮና ለመሆን የቻለው የደቡብ አሜሪካ ክለቦች ሻምፒዮናውን የአርጀንቲናን ሪቨር ፕሌትስ ሦስት ለባዶ በመርታት ነው። ያለፈውን ዓመት ክብሩን ዘንድሮ የሚያስጠበቀው ባርሴሎና ሊዮኔል ሜሲ አንድ ሉዊስ ሱዋሬዝ ሁለት አግብተው ሲሆን በተቀናጁና ማራኪ አጨዋወትም የበላይነት አሳይቶ ነው። ባርሴሎና በዘንድሮ ውድድሮችም ወደር በሌለው ስኬታማ ጉዞ ላይ ይገኛል። የዓለም የክለቦች ሻምፒዮንነቱ አምስት ሚሊዮን ዶላር ሽልማት አስገኝቶለታል። በውድድሩ አምስት ጎሎችን በማስቆጠር በኮከብ ግባግብነት የተመረጠውም የባርሴሎናው ሉዊስ ሹዋሬስ ነው። ከጊዜ አንጻር ለዛሬ ያለን ይኸው ነው። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። አድማጮች አሁን ኢትዮጵያና ሱዳን ድንበርን በመካለል ረገድ ያለው ሁኔታ የሚመለከተው ክፍል ሁለት ውይይት የሚቀርብበት ነው። እንግዶቻችን ዶክተር አለማንተ ገብረስላሴ በዊሊያም ኤን ሜሪ ዩኒቨርሲቲ የሕግ ባለሙያ፣ አቶ አዳነ አጣና የኢትዮጵያና የሱዳን የድንበር ኮሚቴ አባል አካባቢውን በውል የሚያውቁና በጉዳዩ ላይ ጥናታዊ ጽሑፍ ያቀረቡ ናቸው። ባለፈው ቅዳሜ በቀረበው የመጀመሪያ ክፍል ውይይት ሁለቱም አገሮች ባለስልጣናት ድንበሩን በቅርቡ ለመከለል ወይም ለማካለል ተስማምተዋል የሚል የጋራ ግንዛቤ አላቸው። እንዲያውም የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የኢትዮጵያውያን መሬት አይደለም ብለዋል ብለው ይናገራሉ። ሁለቱን እንግዶች ያወያየው አዲሱ አበበ የቅዳሜውን ክፍል አንድ ውይይት የገታው ለመሆኑ በእናንተ እምነት ኢትዮጵያ የራስዋን መሬት ለባዕድ ማለትም ለሱዳን ትሰጣለች ብላችሁ ለማመን ተጨባጭ ምክንያታችሁ ምንድን ነው? በሚል ጥያቄ ነበር። አቶ አዳነ በሚሰጡት መልስ ክፍል ሁለት ይቀጥላል። ሱዳን በኢትዮጵያ ላይ በጣም እጅግ በጣም ባለ ውለታው ነው፣ ግን ማንም ሰው የሚያውቀው ነው። ወያኔዎችም ራሳቸው የሚክሉት አይደለም። ሱዳንም ራሱ ሳያፍር አናፊ የሚባለው አምባሳደሩም ይሄ መንግስት የተቋቋመው ካርቱም ነው ነው ያለው። በእኛ በኩል ነው ሌላው ደግሞ ወደ ግሚላ ነሳ አንፈልገው ምንድን ነው ጀነራል ኡስማን አሰይድ የሚባል የሱዳን የውጭ ኢንቴሊጀንስ ኦፊሰር የነበረ ሰው ሱዳን ከኢትዮጵያ ያላትን መሬት የምታገኘው በዚህ ባለው መንግስት ብቻ ነው ይሄ መንግስት ይህን መሬት ካልሰጠን ከኢትዮጵያ ጋር እንዳመከራከር ያስፈልገናል ብለው አንድ የተናገሩት ማስፈታል ይሄ ያለው ኢትዮጵያ ውስጥ ያለው መንግስት በሱዳን አይንና እና ህዝብ እኛ ውለታ ሰርተን ስልጣን ላይ ያመተናቸዋል ስለዚህ ለምንድን ነው ጥያቄ ውስጥ እኛ ያቀረብነውን ጥያቄ ለምንድን ነው መሬቱን የማይሰጡን የሚል ይሄ ነገር አለ። ባለውለታም ስለሆነ ውለታውን መመለስ አለብኝ ስለሚያመር ስለሚያምር በኢትዮጵያ በኩል ደግሞ እንደሚታወቀው ስልጣን ላይ ያለው መንግስት ሁሉን ነገር የመካድ ለህዝብ የማሳወቅ እንትኑ እጅግ በጣም ደከማ ነው። ሁልጊዜ ይክዳሉ። በጣም የሚያሳይ ኢትዮጵያውያን እኮ አሁን በአብዛኛው ሀገር የሚመለከት ነገር ዜና የሚያገኙት በውጭ እንጂ ባላቸው መንግስት አይደለም። ፕሮፌሰር አለማንታ ተጨማሪ ለማድረግ ብቻ አንደኛ ማወቅ ያለብን ወያኔን በትብሉ ጊዜ ከካርቱም ሆኖ መንግስቱ ማለት ነው። መርዳት ብቻ ሳይሆን ቲ ሰቨንቲ ቱ ወይም ቲ ሰባ ሁለት የሚባል ታንክ አጅቦ ነው አዲስ አበባ ድረስ የሱዳን መንግስት ወያኔ ሲያገባ ወጥ የሚል ግቢ ያውለታል ያለው ትክክል ነው። ሁለተኛው የውለታ ጉዳይ ምንድን ነው? በአሁንም ጊዜ ቢሆን የሱዳን መንግስት ምን ብሏል? ወያኔ ቃል ገብቶለታል። የተቃዋሚ ሀይሎች ሱዳን መሬት ላይ መንቀሳቀስ እንደማይችሉ አረጋግጥልሃለሁ ብሎታል። ስለዚህ እንደ ቀድሞው ሱዳን በጥገኝነት ወይንም በፖለቲካ ተንቀሳቃሽነት መቀመጥ አይቻልም እና ሱዳንም ደግሞ ከኢትዮጵያ የሚመጣበት አንዳንድ ችግር ቢኖር የእነሱን የሱዳኖችን ተንቀሳቃሾች እንደማትረዳ ያው አልተጋባብተዋል። ሁለቱም በጸጥታ አስመስለው ማለት ይሄ ነው። እንግዲህ ተጨማሪ ቢኖረኝ ሌላው መጨመር የሚገባው ነገር የሚመስለኝ ከዚህ በፊት በኤርትራ ና በኢትዮጵያ የደረሰው ግጭትን ማስታወስ ደግሞ ይጠቅማል። ወያኔ ከሻእቢያ ጋር ባደረገው ውስጣዊ ስምምነት ገና በትግሉ ጊዜ እያሉ ይሄ ባድሜ የሚባለውን ችግር የፈጠሩት ወያኔዎቹ ራሳቸው ለሻእቢያ የሰጡት ቃል ነበር። ያንን ቃል ባለመጠበቃቸው ነው የባድሜ ግጭት የመጣው ኤርትራና ኢትዮጵያ የተጋጩት። ሁልጊዜ ወያኔ በትግል ላይ በነበሩበት ጊዜ ለተለያዩ መንግስታት የገቡት ቃል አለ። አንዱ ለሱዳን ነው፣ አንዱ ለሻእቢያ ነው። ሁለቱም ችግር ፈጣሪዎች ሆነው የምናያቸው በዚህ ምክንያት ነው። እስቲ አንድ ጥያቄ ለሁለታችሁም ላቅርብ። ኢህአደግ የሱዳን ውለታ አለበት፣ ለኢትዮጵያ ከመቆም ይልቅ ለባዕድ መቆምና መሟገት ይወዳል፣ ዘተረፈ። እነዚህ ነጥቦች ቢያንስ ሁለታችሁም የምትስማሙባቸው ክሶች ናቸው በኢህአደግ ላይ። ይሁንና አንድ አድማጭ በስልክ ያደረሱንና እኛም ባለፈው ቅዳሜ ያሰማኑ መልእክት ኢትዮጵያውያን የራሳቸው ባልሆነ የሱዳን መሬት አምባላኪ ላይ ታይተዋል የሚሉት እንደተጠበቀ ሆኖ ኢህአዴግ በዚህ የኢትዮ ሱዳን የድንበር ውዝግብ ቀዳሚ ተከሳሽ መሆኑ ተገቢ አይደለም። ጉዳዩ ከንጉሠ ነገሥት አጼ ኃይለ ሥላሴ ዘመነ መንግሥት ጀምሮ ሲንከባለል የመጣ ነውና ኢህአዴግ ብቸኛ ተከሳሽ ወይም ተወቃሽ ሊሆን አይገባም ለሚለው ሀሳብ ምን ትላላችሁ? አዎ፣ ምንድነው ዋናው ይሄ፣ ቶ አዳነሽበትኝ፣ ይሄ ተከሳሽ የምናረገው በዋናነት ምንድ ነው በንጉሱም ጊዜ ይሁን በደርግ ጊዜ ሱዳን የጠየቀውን መሬት በኢትዮጵያ መንግስት ተቀባይነት አልነበረውም፣ እንደሚታወቀው ማለት ነው። አንደኛ ጥያቄ ቢኖርም ተቀብሎ የጎይን መስመር ተቀብላል እና ይህን ነገር በስራ ላይ እንዲውል እናደርጋለን የሚል የኢትዮጵያውን መንግስት አልነበረም። አሁን ስልጣን ላይ ያለው ኢህአዴግ ነኝ። ኢህአዴግ የሚባለው መንግስት ግን ሱዳን ያቀረበውን የጎይን መስመር እንቀበላለን እና እንደውም መሬቱ የእነሱ ነው መሰጠትም አለበትኝ ብሎ ሱዳን የሱዳን መንግስትን በመወከል የራሱ የኢትዮጵያ መንግስት ነኝ የሚለው የሰጠ መግለጫ አለ። የሻለቃ ጎይንን ክለላ ደርግም ጃንሆይም አልተቀበሉ ነው የምትሉ አልተቀበሉ። በፍጹም በማንም ጊዜ ተቀብሎትም አያውቁም። እንዳውም በዘር ጊዜማ ሱዳን እኔ የራሴ ሱዳን ውስጥ ነበርኩ። እንዳውም ለራሱ እንዳይወረር ራሱ ፈርቶ ሱዳን አስራ ሰባቱን ዓመት በጭንቀት ነው ያጣለ። እንኳን መሬት አለኝ ብሎ የኢትዮጵያ መሬት ሊጠይቅ ቀርቶ በምንም መንገድ ቢሆን የኢትዮጵያ ጋር መሬት በተመለከተ በግል ጠይቀት ማያውቅ ፕሮፌሰር አለማንተ ምናልባት እዚህ ላይ በአንድ ወገን የተደረገ ክለላ አይጸናም የሚል የኢትዮጵያ መንግስታት በጠቅላላ ከራስ ተፈሪ በነበሩበት ጊዜ ጀምሮ፣ ማለት አልጋወራሽ በነበሩበት ጊዜ ጀምሮ የጸና አቋም። ለውጥ የመጣው አሁን በአቶ መልስ አንደበት የተገለጸው ነገር ነው ለውጥ ያመጣል። ይሄ ነገር ከድሮ ጀምሮ ያለ ነገር ሆኖ ግን እንዳሁኑ ውጥረትና በሰው ህይወት ላይ አደጋ ያመጣበት ዘመን ትዝ አይለኝም። እኔ አሁን ግን ግጭት እያመጣ ነው። ምንድን ነው መፍትሄው? የምሰጡት አስተያየትና ምክር ምን ይሆናል? አላስፈላጊ ግጭት ከጎረቤት ሀገር ህዝብ ጋር እንዳይቀሰቀስ በኢትዮጵያውያን መካከልም በዚህ ጉዳይ የተነሳው ቀውስ እንደው ሰለባ እንዳይሆኑ ምን ትላላችሁ? ዶክተር አለም አንተ ከርሶ ልጀምር። እሺ፣ አዎ ይሄ ግጭት የሚባለው ነገር የመጀመሪያ ጊዜ አይደለም። በተለያዩ ምክንያቶች ከዚህም በፊት ግጭቶች ነበሩ። ጃንሆይ አጼ ኃይለሥላሴ ገና አልጋ ወራሽ በነበሩበትም ጊዜ ከዛም እነ ብላቴን ጌታ ህሩይ የሚባሉ ጠቅላይ ሚኒስትር ነበሩ። በሺህ ዘጠኝ መቶ ሰላሳ አመተ ምህረት በፈረንጆች አቆጣጠር ማለት ነው። በዛ አካባቢ ከእንግሊዙ መንግሥት ጋር ግጭቶች የሚቆሙበትን መንገድ ለማፈላለግ ጋላባት ላይ ስብሰባ ሁሉ አድርገው ነበር። እኛን የወከሉን በጃዝማች ያህያ የሚባሉ ሰው ነበሩ ይበዛግ እና ግጭቱ ለምን ይነሳ ነበር? ምክንያቱም ይሄ ደግሞ በጎንደር ብቻ አይደለም። ብዙ ሰው የሚሳሳተው ይሄ መስመር ይሄ ክልላ ችግር ያለው በጎንደር ብቻ አድርጎ ይመለከታል። አይደለም፣ እስከ ታች እስከ ጋምቤላ ድረስ ችግር አለው። ጎልቶ የሚታየው በሱዳንና በኢትዮጵያ ወሰን በጎንደር አካባቢ ይንሰል እንጂ ችግሩ ያለው በጠቅላላ ወሰናችን ነው። ዘጠኝ መቶ ሀምሳ ማይል ነው ጠቅላላው የወሰኑ ርዝማኔ እና በየቦታው አለ። ድሮ ግጭት ይነሳ የነበረው ምንድን ነው? ዝሆን አደና፣ ሌሎችን አራዊት ለማደን የኛ ሰዎች ይሄዳሉ። ወደ ታች ሲሄዱ ወሰን አለፋችሁ እያለ የእንግሊዝ መንግስት ያለ የእንግሊዝ ነበር ሊያስራቸው ይፈልጋል ይተኩሳል፣ የመሳሰሉት ነገሮች ይፈጸሙ ነበር። ግጭቱ የሚመጣው በእርሻ ምክንያት፣ በተለይ በጎንደር በኩል በእርሻ ምክንያት ወሰናችን አልፋችሁ መጣችሁ ይላል ሱዳን፣ እኛ ደግሞ የለም ይሄ ቀድሞውንም የእኛ እርሻ የነበረበት የእኛ የኢትዮጵያ ግዛት የነበረ ነው በሚል ነው የሚፈጸመው። በመፍትሄ በኩል መፍትሄ ሊሆን የሚችለው ቀደም ብሎም እንደተጀመረው የጋራ ኮሚሽን መቋቋም አለበት። የጋራ ኮሚሽን ደግሞ የጉዌን መስመር የሚ የሚባለውን ፈጽሞ ረስቶ ስቶ የማይሰራት አድርጎ ቆጥሮ በአንድ ወገን የተፈጸመ ክለላ ስለሆነ፣ ይሄ ህጋዊነትን ስለሌለው አግባብነትን ስለሌለው ሁለቱ መንግስታት ኤክስፐርቶቻቸውን አዋቂዎችን፣ የህዝቡን ደግሞ ተሳትፎ፣ ምክንያቱም ህዝቡ ነው የሚያውቀው ወሰኑ የት ላይ እንደሆነ፣ አዋቂዎች አርቶግራፊ የሚያውቁ ደግሞ ያ ቀይ መስመር የት ላይ እንደሚውል የሚያውቁት እነሱ ስለሆነ ኮሚሽን ኦፍ ኤክስፐርት ቁጭ ብለው የሚያደርጉት ነገር ነው እንጂ ቀድሞ አስራ ዘጠኝ ዜሮ ሶስት ግለላ ተደረገ የሚባለው ያንን ተቀብለን ልንሄድ አንችልም። እንደ መፍትሄ አቶ አዳና የበኩለውን እንደው ስለሚያውቁት ምን ምክር ይሰጣሉ? ምን መደረግ አለበት? አሁን በስልጣን ላይ ያለው የኢህአዴግ መንግስት በኢትዮጵያ ህዝብ እምነት አጥቷል። አሁን ኢህአዴግ የሚያደርገው ማንኛውም ውል በኢትዮጵያ ህዝብ አይን ተቀባይነት የለውም። ምክንያቱም ከህዝብ በስተጀርባ ሆኑ የሚያደርገው ማንኛውም አያት ስምነት ሰላም ሊያመጣ የሚችለው ምንድን ነው? በኢትዮጵያ ውስጥ ህጋዊ የሆነ ኢትዮጵያን ህዝብ ጥቅም የሚጠብቅ ወይም ኢትዮጵያ ጥቅም ይጠብቃል ብሎ የሚያምነው መንግስት ይቋቋም። በሱዳን ህዝብ በኩል ቢሆን እንደዚሁ የወክለኛ የሚለው ህዝብ በተቋቋመ ጊዜ በጋራ ህዝቡና መንግስት ተቋቁሞ ችግሩንን በምን መልክ ነው ማየት የሚገባው ብሎ በጋራ ሁሉን ህዝቡን የሚያሳትፍ ነገር ሲሰራ ሰላም ይመጣል። ከመተማ ወደ ሰሜን ማለት ከሆመራ የሚሄደው መንገድ እየተፈጥሮ ዳር ድንበር አለው። ይኸውም ጓንግ የሚባል ወንዝ አለ። ከደንብ የሚነሳው መሀል ለመሀል ጎንደን እየቆረጠ መጥቶ ሱዳንና ኢትዮጵያን እያካለለ የብሄር መንገድ አለ። እንደዚም በስሜ በኩል ደግሞ አንገረብ፣ እንደዚሁ ደግሞ መጥቶ በአብደራፊ መጥቶ የሚቀላቀል ወንዝ አለ እና ያወንዙ ወንዙ ይችላል በተፈጥሮ የኢትዮጵያና የሱዳን ድንበር ክልሉ የኖረ ነው። አሁን የሚደረገው ግን ነው ሱዳኖቹ እነሱ ጓንግን ተሻግረው ዘሎሎ ላይ የተወሰነ ሰዎች አሁንም መስታውን አልለቀቁም። እዛ ቦታ ላይ እያበርሱ ነው ያሉት። አንድ ይሄ ነው። ሌላው ከመተማ በስተ ደቡብ ደግሞ ታያ የሚባል ቦታ የሱዳን ጠረፍና የኢትዮጵያ ጠረፍ የሚወሰነው ታያ ሲባል ሱዳኖቹ በአሁኑ ሰዓት አስራ ስምንት ኪሎ ሜትር ገብተው ሽኩያ የሚባል ቦታ ላይ የኢትዮጵያ መሬት የነበረ በዘቱ ትናንት የማወቀው ቦታ ላይ አሁን ቆሳት አስፍረው ቦታውን ወስደዋል። እሱ ደግሞ እንደገና ወደ ደቡብ በሚሄድበት ጊዜ ደግሞ ፋዝራ የሚባል ደግሞ የኢትዮጵያ ጠረፍ ከተማ ግሙዞች የኢትዮጵያ ግሙዞች ትኖበት የነበረ እሱንም ደግሞ በአርባ ኪሎ ሜትር አልፎ ሱዳን ወደ ሱሶ ቦታው ነው ይወታል። ወረ ኦልሞስት አሁን ስድስት አመት አልፎታል። እና እነዚህ ነገሮች አሁን ያለው መንግስት የኢትዮጵያ መንግስት ያስመለሷን ወይም እምነት የለም። ይህ መንግስት ያደረገው የሚችለው ነገር ቢኖር እባክህን ስምነት አትፈጽም ኢትዮጵያ መወክለት ትምህር ከፈጸም ትወደስ ለእኛ ያስቸግረናል ነው እንጂ ሱዳን እንዳለው መሬቱን ይዞ ቢቆይና ህጋዊ መንግስት ሲቋቋም ህዝቡ ራሱ ይሄን ቦታ ይቻል በሰላም ካልተቻለ ደግሞ መስዋዕት ከፍሎ ቦታውን ያስመለሳል። የሱዳኑ በኢትዮጵያ የሱዳን አምባሳደር ቀድሞ ንጉሠ ነገስቱ ለጡረታ ብለሚወጡ ወታደሮች መሬት ሰጥተው በግብርና ስራ እንዲተዳደሩ የግብርና ስራቸውን ደግሞ ሱዳን መሬት ላይ እንደሚያደርጉ ነው የሚናገሩትና የምታውቁት ነገር አለ አቶ አዳነ። በተለይ ቦታ አውቃለሁ በደንብ አድርጌ ነው የማውቀው። የኢትዮጵያ ጦር ሰራዊት ጡረታ ወጡትኝ እርሻ የሚያሱትኝ ከሱዳን ጠረፍ ከመተማ ወንበር መንቀል ላይ ኮችትና ኮመር የሚባል ቦታ ላይ የተቋቋመ ነው ሲቪል ማህበር ይባል ነበኛል ልጆቹ ነው የማ ቦታ ነው ያ ቦታ የኢትዮጵያ መሬት እንዴ ከጎንደ ከመተማ ወደ ጎንደር የሚሄደው ዋና አውራ ጎዳናው ላይ ኩመር የሚባል ቦታ ላይ ነው የተቋቋመው ይሄ እና እንዳውም ለጠረፉ ቅርብም አይደለም እሱ አምባሳደሩ የተናገሩት ሀሰትና እውነትነት የለውም። ኮመር የሚባል ቦታ ከመተማ ምናልባት አስራ ዘጠኝ ኪሎ ሜትር ወይም ሀያ ኪሎ ሜትር ወደ ጎንደር የሚሄደው መንገድ ላይ ያለ ኮመር የሚባል ቦታ ላይ ነው ያው ሲቪል ማህበር የሚባል ያን የድሮ ጥሮታ የወጡ ሰራዊት አባሎች እርሻ ነበራቸው እና ይሄ እሳቸው ዝም ብሎ ነው። መልካም በጣም አመሰግናለሁ። ሁለታችሁንም ፕሮፌሰር አለማንተ አንተ ገብረስላሴ እንዲሁም አቶ አዳና አጣናው ለዛሬ እግዚአብሔር ይስጥልኝ። እናመሰግናለን እኛም በመጨረሻም በሰለሞን አባት የሚዘጋጀው ጤና ይቀርባል። ጤና ይስጥልኝ፣ ክቡራትና ክቡራን፣ እንደምናመሻችሁ አጠር አጠር ያሉ ጤና ነክ ዘገባዎችን ነው። ኤችአይቪ በደማቸው ውስጥ ለሚገኝ ሰዎች ትልቅ ዜና እየመጣ ነው። የዛሬዎቹን ጸረ ኤችአይቪ መድኃኒቶች በየቀኑ ከመውሰድ የሚገላግል አዲስ ዘዴ እየመጣ መሆኑ ተሰምቷል። እናም በዓመት አንድ ጊዜ ግፋቢል ሁለት ጊዜ ብቻ መድኃኒቱን እየወሰዱ መደበኛ ሕይወትዎን ቢመሩ ምን ይገድዎታል? በሮቸስተር ዩኒቨርሲቲ የኒውዮርኩ የተሠራው አዲስ ዐይነት መድኃኒትና በኔብራስካ ዩኒቨርሲቲ የሕክምና ማዕከል የተነደፈው የመድኃኒቱ አዘገጃጀትና አወሳሰድ ዘዴ በጸረ ኤችአይቪ ሕክምና ውስጥ አብዮት መሰል ለውጥ ያመጣሉ እየተባለ ነው። መድኃኒቱና አወሳሰዱ በዘረመል ምህንድስና በተፈጠሩ አይጦች ላይ ተሞክሮ አስደናቂ ውጤት ተገኝቷል። ዩአርኤምሲ 099 ተብሎ የተጠራውን የአወሳሰድ ዘዴ ያገኘው ቤተ ሙከራ ኃላፊ ሃሪስ ጌልባርድ መድኃኒቱ በየስድስት ወር ወይም ረዘመ ባለ ጊዜ ልዩነትን ቢሰጥ ውጤታማነቱ ከፍ ያለ ተጓዳኝ ችግሮችን የቀነሰ ሰዎች ይህንን የጤና ችግራቸውን በአግባቡ መያዝና የተሻለ ሕይወት መምራት የሚያስችላቸው ነው ብለዋል። የመድኃኒቱና የአወሳሰዱ ጥምር ሪፖርት በናኖ ሜዲሲን፣ ናኖ ቴክኖሎጂ ባዮሎጂ ኤንድ ሜዲሲን መጽሔት ላይ ታትሞ ወጥቷል። ቲቢና ኤች አይ ቪ የፊታችን ሰኔና ሐምሌ ውስጥ የደቡብ አፍሪካዋ ደርባን ሁለት ግዙፍ ዓለም አቀፍ ጉባኤዎችን ታስተናግዳለች። ከሰኔ 13 እስከ ሰኔ 16 2008 ዓ.ም የሚካሄደው በቲዩበርክሎስስ ወይም በምሕፃር ቲቪ ላይ የሚነጋገር ዓመታዊው ዓለም አቀፍ ጉባኤና ከሐምሌ 10 እስከ ሐምሌ 15 2008 ዓ.ም ለአንድ ሳምንት የሚመክረው 21ኛው ዓለም አቀፍ የኤድስ ጉባኤ የሁለቱን እጅግ ገዳይ የጤና እክሎች እንደገና ይፈትሻሉ። ቲቢ እና ኤች አይቪ ጨርሶ ሊነጣጠሉ በማይችል ሁኔታ የተቆራኙ ወረርሽኞች እንደሆኑ የዓለም አቀፉ የኤድስ ማኅበር ፕሬዝዳንት ክሪስ ባይረር ያስታውሱናል። ቲቢ በተጨማሪም ኤች አይቪ በደማቸው ውስጥ ለሚገኝ ሰዎች አድፋጭና አጋጣሚ ጠብቆ አጥቂ፣ ከኤች አይ ቪ ጋር ባለው መደጋገፍም ወደ ሞት የሚያዳርስ አሁንም ቀንደኛው ችግር መሆኑን ባይረር ተናግረዋል። በኤድስ ምክንያት ከሚደርሰው ሞት ወደ 25 ከመቶ ለሚሆነው ሰበቡ ከኤችአይቪ ጋር የተጣመረ ቲቢ ነው። ሰዎች ለቲቢም ለኤችአይቪም የተጋለጡ ከሆነ የቲቢ አምጪው ሕዋስ ሳምባ ላይ ብቻ ሳይሆን በሌሎች የሰውነት አካሎች ውስጥ የሚኖርና የተፋጠነ የጤና ሁኔታ ማሽቆልቆልን ያስከትላል። በቲቢና በኤችአይቪ መካከል ያለውን ቅንጅትና መተጋገዝ እንደገና መፈተሽና አጉልቶ ማየትም እጅግ ጠቃሚ ነው ብለዋል። የኤድስ ማህበሩ ፕሬዚደንትና በጆንስ ሆፕኪንስ ዩኒቨርሲቲ የብሉምበርግ የህብረተሰብ ጤና ትምህርት ቤት የወረርሽኝ በሽታዎች ፕሮፌሰር ክሪስ ባይረር ዛሬ በዓለም ዙሪያ ካለው ዘጠኝ ሚሊዮን አካባቢ የሚሆን የቲቢ ህመምተኛ ግማሽ ሚሊዮን ያህሉ ለመድኃኒቶች ለማይበገሩ የቲቢ አይነቶች የተጋለጠ እንደሆነ ባይረር አመልክተዋል። ያሉትን ለቲቢ ህክምና የሚውሉ መድኃኒቶችን ሁሉ መቋቋም የሚችለው እጅግ የከፋው ቲቢ አምጪ ህዋስ ደቡብ አፍሪካ ውስጥ እየታየ ነው። በእርግጥ ደቡብ አፍሪካ ብቻ አይደለችም። ሌሎችም አካባቢዎች ውስጥ እንዲሁ ችግሩ እግሩን እያስገባ ነው። ኮሌራ የዓለም የጤና ድርጅት አፍሪካና መካከለኛው ምስራቅ ውስጥ እየታዩ ያሉ የኮሌራ ወረርሽኞችን ለመቆጣጠር ጥረት እያደረገ መሆኑን አስታውቋል። በተለይ ባለፉ ሀያ ዓመታት እጅግ የከበዱ የኤልኒኞ የአየር መለዋወጥ ሁኔታዎች በሚያስከትላቸው ከባድ ዝናብና ጎርፍ ምክንያት ኮሌራን ጨምሮ ውሃ ወለድ በሽታዎች እየተስፋፉ በሚታዩባት አፍሪካ ከባድ ስጋት ያለ መሆኑን የWHO የወረርሽኞች መምሪያ የቡድን መሪ የሆኑት ዶሚኒክ ሌግሮ ተናግረዋል። እንዲህ አይነቱ ሁኔታ በምስራቅ አፍሪካ ሀገሮቹ ታንዛኒያ፣ ዩጋንዳ፣ ሞዛምቢክና ኬንያ የታየው የዛሬ 18 ዓመት በኢትዮጵያ አቆጣጠር በ1990 ዓ ም አካባቢ እንደነበረ ሌግሮ አስታውሰው ያኔ ለሁለት ዓመታት በዘለቀው ወረርሽኝ ሁለት መቶ ሺ ሰው መታመሙንና 8 ሺ ሰው መሞቱን ተናግረዋል። ስለዚህ አሉ ሌግሮት ለዚህ መዘጋጀትና ወረርሽኙን በተቻለ ፍጥነት መቆጣጠር አለብን። የክትባት እጥረት ወረርሽኙን ለመቆጣጠር እየተደረገ ያለውን ጥረት በእጅጉ እየጎዳው ሲሆን 40 ሚሊዮን ሰው ለኮሌራ በተጋለጠባት አፍሪካ ባለፈው ዓመት የቀረበው ክትባት ሁለት ሚሊዮን ብቻ ነበር። ፖሊዮ እንደዚህ ዓመት ፖሊዮ አሽቆልቁሎ የታየበት ጨርሶ አልነበረም። Not having polio in Africa for 12 months is really a great achievement. አፍሪካ ውስጥ ለ12 ወራት የፖሊዮ አለመከሰት ማለት በእውኑ ታላቅ ስኬት ነው። ዶክተር ኤሊያስ ዱሪ ናቸው ይህንን ያሉት። በአለም የጤና ድርጅት የፖሊዮ ማጥፋት ዘመቻ የአጣዳፊ ሁኔታዎች አማካሪ ናቸው። ዶክተር ኤሊያስ ከሦስት ዓመታት በፊት ከዓለም የፖሊዮ ቁጥር ግማሹ የነበረባት ናይጄሪያ ዘንድሮ ከፖሊዮ ወረርሽኞች መዝገብ ተፈቃለች። ፖሊዮ እንግዲህ ተዳክሞ ባለበት ሁኔታ ጨርሶ እንዳይመለስ ለማድረግ የክትባት ዘመቻው መጠናከር እንዳለበት ደብሊዩ ኤችኦ አሳስቧል። እንዲህ ከሆነ ፖሊዮ በመጪዎቹ አራት ዓመታት ውስጥ በአውሮፓ የዘመን አቆጣጠር እስከ 2019 ዓመተ ምሕረት ላይመለስ ይጠፋል። ጤና ይስጥልኝ። ለዛሬ ከቪኦኤ ጤና ለጤና ሰንብት። የተከበራቸው አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። በምሽቱ ፕሮግራም ዋና አዘጋጅ ትስታበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ኒያዳን ፍሳዬና እኔም አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።